ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። Africa's loudest DJ, DJ Batsy on the 1 and 2. One love, everybody. Miss you. ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ ስቱዲዮ 14 በቀጥታ የሚተላለፍላችሁ የዓርብ ዓርብ ዓርብ ዓርብ የቀን ጸደይ ብለነዋል። የዓርቡ ጋቢና ቪኦኤ ወይም ጋቢና ሙዚቃ ፕሮግራማችንን ተጀመረ። ማስተናገዳችሁ ዲዲዲዲዲ ዲጄ ፋት ነኝ። እንግዲህ ለሚቀጥሉት ሀፀኝ ደቂቃዎች አብራችሁ እንድትቆዩ በመጋበዝ ፕሮግራሜን ጀምር ያለሁ የዛሬው ፕሮግራማችን ልዩ ነው። በሙዚቃ ያበደ ነው። ደግሞ እንግዳ አለኝ። እስኪ እንግዲህ የራሱን ያስተዋውቃል። ስሜ ስንሻው ለገሰ ይባላል። አዎ፣ እንግዳዬ ስንሻው ይባላል። ወጣት ሙዚቀኛ ነው። እነማን እነማን ወደ ሙዚቃ እንደሳቡትም ነግሮኝ ነበረ ከዶክተር ጥላሁን ጀምሮ እነ ጋሽ ሚሉት፣ እነ ሰይፉ ዮሐንስ፣ እነዚህ ሾመ ምትኩ፣ ቴዎድሮስ ታደሰብ ሌላም ሌላም ብዙ ነገር አውርተናል። ደግሞ የምታልፈባቸው መንገዶች እና የምትከፍላቸው ሳክሪፋይሶች እንደሚገቡ ማሰብ ሌላኛው ጥሩ ነገር ነው ብዬ አስባለሁ። This is a DJ Fatsu exclusive. DJ Fatsu. Fatsu. Fatsu. በፍቅር ያዘነ በምን ይደሰታል ይደሰታል መልስ እንኳን በሰጠኝ የከርሞሰው ያውቃል ያውቃል የሚያስተክዝ ማደር ስንቱን አደንዝዞ አደንዝዞ የከርሞ ሰው ፍቅር መጠየቅ ነው ይዞ

Yet, in Tano, Yamna, we need to say, Kermoso, Kakumajane, Kalsey, Tayayo, Saway, Selefik, የሚያስቸግዝ ነው ደር ስንቱን አደንዝዞ የከርሞ ሰው ፍቅርን መጠየቅ ነው ይዞ የከርሞ ሰው ለአንድ ለመጭ ታሪፉ የፍቅር መገንቢያ አድማጮቼ ተመልሽ አለው። በሙዚቃው ዘናፈታ እንዳላችሁ ተስፋ አደርጋለሁኝ። እንግዲህ እንግዲህ ይ ራሱን በማስታወቅ ይጀምራል። እስቲ ራስን አስተዋውቅና ወደ አድማጮቼ ከዛ ወደሚቀጥሉት ጥያቄዎች እንሸጋገራለን። እሺ፣ አመሰግናለሁ ፋቱ። ስሜ ስንሻው ለገሰ ይባላል። ከኢትዮጵያ ነው። ኢትዮጵያ ነው የምኖረው፣ አዲስ አበባ። ያው ሙዚቀኛ ነኝ ምናም ብለ ሞቅሞቅ አታደረግም ሌራስን ድምጽ ያደገኛ ነኝ ምናም ብለ ራስን ድምፃዊ ነኝ እንዲሁም ኢንስትሩመንቶች እጫወታለሁ። ኦኬ ምን ትጫወታለህ? አላውቅም ነበር ጊታር እና ፒያኖ እጫወታለሁ። ዋው ናይስ፣ ናይስ፣ ናይስ። በልምድ ነው። አሁ በአብዛኛው ቤተክርስቲያን አካባቢም ነበረ የነበርኩት እና እዛም ደግሞ ትንሽ የተሻለ እንትን አለ ለዛ ከዛ ከዛ የተነሳ ጥሩ አጋጣሚዎች ነበሩ ሙዚቃ ወርስ ዴቨሎፕ እንዳደርግ ቤተ ክርስቲያን አካባቢ ነኝ ስትለኝ እንግዲህ መቼም ዝም ብዬ አላልፍ እና ስለ ሙዚቃ ያለው አስተሳሰብ ቸርች ውስጥ እንዴት ነው አንተ የምታስበው? እንዳልከውም በጣም ከባድ ነው ያለው አስተሳሰብ ቤተ ክርስቲያን ውስጥ ግን እኔ ያው እኔ ማስበው ሙዚቃ በጣም ትልቅ ኃይል ያለው አቅም ያለው ተሰጦ ነው። ከዛም ባለፈ ደግሞ ብዙ መልእክቶችን ማስተላለፍ የምትችልበት ጥሩ ሚዲያ ነው ብዬ አስባለሁ። እና ሁሉም ነገር ላይክ የምትጠቀማቸው የምትሰራቸው ስራዎች የምታደርገው ነገር በሙሉ ጥሩና መጥፎ ጎን እንዳለው ሁሉ ሙዚቃም ጥሩና መጥፎ ጎን አለውና ሙዚቃን ተጠቅሞ መልካም መልእክት ማስተላለፍ እኔ ብዙም ችግር አለው ብዬ አላስብም። ስለዚህ ሙዚቃ ስጀምርም እንደዛ ነበረ። ሚዚክ ዘ ወይፐን ይላል፣ the problem is how you use it ይላል። ሙዚቃ መሳሪያ ነው፣ እንዴት እንደምትጠቀምበት ነው ወሳኙ ነገር እንደማለት ነው። እና ትክክል ነው። ይሄ ያልከውን ሀሳብ በሙሉ የሚያጠቃልለው ይመስለኛል እንደተጠቀምክበት ነው። ያ ትክክል ነው። በጣም እንደተጠቀምክበት ነው፣ እንደምትጠቀምበትም ነው። አንዳንዴ ለመጥፎ መንገድም ስትጠቀመው እንደዛው ነው። ለጥሩ ለመልካም ነገርም ስትጠቀመው ሀይል አለው። በጣም ጆሮ ሰው ጆሮ ውስጥ ይገባል። የምታስተላልፈውን መልእክት ሰዎች ጋር ማድረስ ትችላለህ በቀላሉ። ከዛ ከዛ አንጻር እንዳልከው ትክክል ነው። ሀይል አለው። እንዳጠቃቀምህ ነው የሚወሰነው እስኪ ለአንተ ኃይለኛ የሆነ ሙዚቃ የምትለውን በቃ ይሄ ሙዚቃ ኃይለኛ ሙዚቃ ነው፣ ከሰማሁት ቀን ጀምሮ ብዙ ነገር ቀይሮልኛል፣ ላይክ ሰዎች ቢሰሙት እንደ እኔ ቢሰሙት ደስ ይለኛል የምትለው ሙዚቃ አንድ ሙዚቃ ምረጥና፣ ጋብዘን ደግሞ ተመልሰን ደግሞ መተን እናወራለን። እሺ እኔ የድሮ ሙዚቃዎችን በጣም ነው የምወደው ከነ ጥላሁን ከነ- ጋሽ ማህሙድ ከዶክተር ጥላሁን ጀምሮ እነ ጋሽ ሚሊክ፣ እነ ሰይፉ ዮሐንስ፣ እነ ተሾመ ምትኩ፣ ቴዎድሮስ ታደሰ በጣም መወዳቸው ሙዚቃኞች ናቸው። ጋሽማ ጋሽ ጥላሁን ስለ ቀጠሮ የዘፈነው ዘፈን በጣም ደስ ይለኛል ምክንያቱም ቀጠሮ ይከበር ሀገር ቀጠሮ ላይ ያለን እና አቋም ታውቀዋለህ። ያበሻ ይባላል ያበሻ ቀጠሮ ያበሻ ቀጠሮ ይባላል በዘለማድ። እንደውም እና እሱ ትንሽ በጣም ደስ ይለኛል ሁሌም ስሰማው፣ ትልቅ መልዕክት ያለው ሙዚቃ ነው። ቀጠሮ ማክበር ምን ያክል ትልቅ እንደሆነ እሱን ደግሞ የምታውቀው በጣም ቀጠሮ የሚያከብር ኤንቫይሮንመንት ውስጥ ስታሳልፍ ነው። በጣም ለእኔ ትልቅ ቫሊዩ አለው እሱ ሙዚቃ የዶክተር አርቲስትን አሁን ገሰሰን ቀጠሮ ይከበር የተሰኘው ሙዚቃ ትንሻው መርጦላችኋል። ያው እኔም ደግሞ አስተላልፈዋለሁ። አድምጹና ደግሞ እንመለሳለን። የተከበራችሁ አድማጮቻችን ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርቡን ጋቢና ቪኦኤ ፕሮግራማችን ነው የምታደምጡት። ማስተናገዳችሁ ዲጂ ፋቱ ነኝ። አብሮኝ ደግሞ ከጋቢና ስንሻው አለ፣ ከእሱ ጋር እያወራን ነው። እንግዲህ ባደመጣችሁት ሙዚቃ ቀጠሮ ይከበር ብሏል። አሁን ወደ ሁለተኛው ውይይታችን ደርሰናል። ሙዚቃውን ያው ሁሉም ሰው የሚወደው ሙዚቃ ነው፣ የጥላሁን ገሰሰ ሙዚቃ። ያንተ የሙዚቃ መንገድ እንዴት ነው እስኪ ንገረኝ። እንዴት ጀመርክ? አሁን እስካሁን ያለውን ከአጀማመር እስካሁን ያለውን የእኔ ሙዚቃ አጀማመር እንግዲህ መጀመሪያ ሲጀምር በቤተ ክርስቲያን ውስጥ ነው። ብዙ ነገር ብዙ ነገር ኢምፕሩቭ ያደረግኩትና ያሳደግኩትም ቤተ ክርስቲያን ውስጥ ነው ብዬ አስባለሁ። ከዛ በኋላ መለከት የጃዝ ሙዚቃ ባንድ ምናልባት የሚታወቀው ከሆነ ከእነሱ ጋራ የግሩም ግዛው ባንድ ማለት ነው። እዛ ከእነሱ ጋራ የተወሰነ ጊዜ ተጫወቻለሁኝ፣ የተወሰኑ ወራት። ከዛ በኋላ ቀጥታ ኑቢያን አርክ የሚባል ባንድ አለ። የእነ አበጋዝ እና የእነ ሄኖክ ባንድ ነው። ከእነሱ ጋር ፐርፎርም ማድረግ ጀመርኩ። እንደዛ ያለ ነው። ቀስ ያለ ቀስ ያለ ሰሞኑን፣ አሁን እንግዲህ ትናንት ነው፣ ዛሬ ይለቀሃል፣ አዲስ ሲንግል ዛሬ። ሰላም ለኢትዮጵያ ይላል። ያበደ ሙዚቃ ነው፣ ያበዱ ሙዚቀኞች ናቸው። እንዴት ነው ይህን ሁሉ ሙዚቀኛ ያሰባሰብከው? እንዴት ማለት በገንዘብ ሁሉ ብታምናቸው? በገንዘብ ሁሉ በጣም ያበደ ነው፣ ገንዘቡ የሚሆነው ራሱ የሚሳተፉ ሙዚቀኞች በሙሉ ምንም ሳንቲም የተከፈላቸው ነገር የለም። ሁሉም በፈቃደኝነት ነው። ጥሩ ጓደኞቼ ናቸው። እውነት ለመናገር አብረን ብዙ ስራ ሰርተናል ከእነሱ እንደዛ እያሰብኩ ነበር። የሳያቸው እንዳለ ድርድሮች ላይ እነዚህ በጸባይ ነው እንጂ በገንዘብ አለ የገዛቸው በጸባይ ነው። ያው ታውቃለህ፣ የኔ ጸባይ እንግዲህ እንኳን እንደዛ እያሰብኩ ነበር ማታ እያየሁት ማለት ነው። አዎ ከባድ ነው። አይሚን በጣም ጥሩ ሰዎች ናቸው። በጣም ጥሩ ሰዎች ናቸው። ያው እኔ የተለየ ምንም አይነት እንትን ኖሮኝ ሳይሆን ጥሩ ጓደኞቼ ናቸው እና ጥሩ ሙዚቃ የመስራት ፍላጎት አላቸው። ሶ ይዤላቸው የሄድኩትን በተለይ አበጋዝ ይዤለት የሄድኩትን ግጥምና ዜማ በጣም ነበር የወደደው። ቆንጆ አድርጎም ነው የሰራው። ያው በራሱ መንገድ እንዲሰራው ነበረ ፍላጎቴም፣ እሱም በሚፈልገው መንገድ ሰርቶታል። ከዛ እሱ የሰራውን ደግሞ ሳሰማቸው ሌሎቹ ሙዚቀኞች በጣም ኢንተረስት ነበሩ አብረውን ለመስራት እና በጣም እድለኛ ነኝ ብዬ አስባለሁ፣ ወይም በዚህ አጋጣሚ ላመሰግናቸው እወጣለሁ። እስቲ ስማቸውን ሳትረሳ ጥራቸው እስቲ ማማ እንደሆኑ የወቅ ውስጥ ያድማቸ ኦኬ፣ በመጀመሪያ ማመስገን የምፈልገው ፕሮዲስ ያደረገው አበጋዝ ክብረውት የወጣ ነው። እሱ ብዙ ለፍቶበታል። ከዛ ባለፈ ቤዝ ቶማስ ተመስገን፣ ድራምስ ጋር ናትናኤል ተሰማ፣ ጊታር ስብሀት እንዳለ ጆኒ፣ አክሊል ወልደ ዮሐንስ ቴነር ሳክስፎን ና ባሪቶን፣ ቴዲ አሉላ ትራምፔት፣ አብይ ኦስማን አልቶ ሳክስ፣ ደግሞ ይስሐቅ ዳዊት ቱምቦም አስበው እንግዲህ ይሁሉ በቃ የሚገርም እንዲ እንንጋብዛቸዋለን። ስለ ሙዚቃው ንገረን ንገረንና፣ አሁን ስለ ሙዚቃው ሀሳብና ግጥሞቹ ምናምን ምን አስበህ እንደሰራ ወይ ሙዚቃ ንገረንና ከዛ በማስከተል እሱ ነው የምንጋብዛቸው። ሙዚቃውን ከአመታት በፊት የጻፍኩት ምናልባት ሁለት አመት ሶስት አመት ይሆናል ከተጻፈ መሰራት የጀመረው ግን በዚህ በአሳለፍነው ሁለት ሺ ስምንት በኢትዮጵያ አቆጣጠር ወይንም ደግሞ በፈረንጆቹ ሁለት ሺህ አስራ ስድስት ማለት ነው። የተጀመረው ስራው ስለ ሰላም ነው የሚያወራው። ሰላም ኢትዮጵያ ይሰኛል ርዕሱ። ስለ ሀገራችን ውስጥ ስላለው መልካም ገጽታዎች የሚያሳይ ነው። ወንድማማችነታችንን፣ እህትማማችነታችንን፣ መዋደዳችንን፣ የሃይማኖት መከባበር፣ የባህል መከባበር፣ በልዩነታችን ውስጥ ያለንን አንድነት የሚያሳይ ብዙ የተለያየ አይነት አመለካከትና አስተሳሰብ ያለው ህብረተሰብ ነው ያለው ኢትዮጵያ ውስጥ። የተለያየ አይነት ያደግንበት፣ የተለያየ አይነት ካልቸር ያለን፣ የተለያየ አይነት ባህል ያለን ሰዎች ነን። ያው እንደዛም ሆኖ እንደ አንድ ሀገር እንደ ኢትዮጵያ በአንድነት የሁሉ ዘመን አሳልፈን የመጣን ሰዎች ነን። የራሳችን የሆነ የምንጋራቸው ደግሞ የጋራ የሆኑ ብዙ ቫሌዎች አሉን። እነሱን እነሱን የሚያነሳ ሙዚቃ ነው በጣም ቆንጆ ነው ብዬ አስባለሁ። ያው የእኔ ስለሆነ ምናምን ሳይሆን ግን ጥሩ ለፍተንበታል ብዬ አስባለሁ በደንብ እና ያው አንተም ሰምተዋል በደንብ ስለዚህ እናስደምጻቸዋ ለመጀመሪያ ጊዜ እንግዲህ ወይስ ኦፍ አሜሪካ በአሜሪካን ድምጽ ላይ እንለቅላችኋለን። ሰላም ኢትዮጵያ የተሰኘ የትንሻው ለገሰ አዲስ ሙዚቃ ነው። እሱን አድምጠው ደግሞ ሲመለሱ የተወሰኑ ነገሮች እናወራና እንጨርሳለን። እንግዲህ ይህንን ሙዚቃ እንድታደምጡ በእኔም በቪኦኤም እንዲሁም ደግሞ በሙዚቀኛው በራሱ በትንሻው ስም እንጋብዛችኋለን። ሰላም ኢትዮጵያ thank uh you -huh. የከበራቸው አድማጮቻችን ተመልሰናል። ከዚህ ግሩም ሙዚቃ በኋላ ሰላም ኢትዮጵያ ነበር ያልመጣችሁት፣ አዲሱ የትንሻው ለገሰ ሙዚቃ ነበር። ዲጄ ፋቱ ነኝ። አብሮኝ ያለ ትንሻው ዛሬ ጋቢና ተሳፍሯል፣ እያወራን ነው። ሙዚቃውን የት ያገኙታል? አሁን ሰዎች ከፈለጉት ለራሳቸው ሙዚቃ እንደ ዩቲብ ላይ ማግኘት ይቻላል። ዩቲብ ላይ ማግኘት ይቻላል። ያው ዩቲብ ላይ ነው አፕሎድ ያደረግ ነው፣ እዛ ላይ ማግኘት ይቻላል። በመጨረሻ ላይ ይህን ፕሮግራም ለሚያደምጥ ማስተላለፍ የምትፈልገው መልእክት ጋር በስተመጨረሻ ማስተላለፍ የምፈልገው መልእክት፣ ሁሉም ነገር የምትፈልገውን ነገር ለማግኘት የምታልፍባቸው መንገዶች አሉ። አንተ እንዳልከው ቅድም የምታልፍባቸው መንገዶች ማለፍ እንዳለብህ በመጀመሪያ ማመን አለብህ። አንዳንድ ጊዜ የምታልፍባቸው መንገዶች የግዴታ በዛ በኩል ካላለፍኩ በስተቀር የምታስብበት ቦታ መድረስ ከባድ ሊሆን ይችላል። ስለዚህ የመጀመሪያው በመጀመሪያ ደረጃ መሄድ የምትፈልግበትን ቦታ ማስቀመጥ በራሱ እሱ ተስፋ ይሰጣል። አሁን ለምሳሌ እኔ ሙዚቃ መስራት ስጀምር የማስባቸው ነገሮች ነበሩ። ምን አይነት ነገር ነው መስራት የምፈልገው? ከእንዴት አይነት ሙዚቀኞች ጋር ነው መስራት ያለብኝ? ይህን ሁሉ መጀመሪያም ጀምሮ አስቤ ነው የተነሳሁት እና እንደዛ አስበህ ስትነሳ አንደኛው ተስፋ ነው የሚሆን እሱ። እዛ እስክትደርስ ድረስ ተስፋ አትቆርጥም፣ ጊቭ አፕ አታደርግም። አለ የሰቀልከው ነገር ማለት ነው በራሱ እሱ መኖሩ አንድ ነገር ነው። እሱን ለማግኘት ደግሞ የምታልፈባቸው መንገዶች እና የምትከፍላቸው ሳክሪፋይሶች እንደሚገቡ ማሰብ ሌላኛው ጥሩ ነገር ነው ብዬ አስባለሁ። እኔ በጣም ብዙ ለፍቻለሁ። ብዙ ጊዜ ነው የታገስኩትም አይሚ መታገስ ስለ ጊዜ ፈጅቷል። ስራው እንደምታየው ጥሩ ሆኖ ነው ያለቀው። አንዳንድ ጊዜ ጊዜ ፈጅቶ የሚሰራ ስርአት፣ በትዕግስት የሚያልቅ ስራ በጣም ቆንጆ ነው የሚሆነው። እኔ እዛኔ ታግሼ ባለፍኩባቸው መንገዶች ሁሉ አልፌ አሁን እንዳለው ማሚን እኔ ከአመታት በፊት ብዙ ሙዚቃዎችን መስራት እችል ነበረ። ብዙ ሙዚቀኞችም ይኖሩ ነበር አብሬ መስራት የምችላቸው። ግን መስራት ያለብኝ እንዲህ አይነት ሙዚቃ ነው ብዬ ስላሰብኩ ይሄ ሁሉ ጊዜ የቆየሁት፣ ይህን ሁሉ ጊዜ ቆይቼ ደግሞ ጥሩ ነገር መስራት እችል እያለሁ ብዬ ያስባለሁ። ስለዚህ እኔ ማስተላለፍ የምፈልገው በምንም አይነት መስክ ሊሆን ይችላል በሙዚቃ ሊሆን ይችላል በሌላም ስራ ሊሆን ይችላል። ሰዎች የሚሰሩትን ነገር እና የሚፈልጉትን በህይወታቸው አቺቭ ማድረግ የሚፈልጉትን ማድረግ የሚፈልጉትን ነገር ማስቀመጣቸው አንድ ጥሩ ነገር ነው። ያንን ደግሞ ለማሳካት የሚሄዱት መንገድ ሌላኛው ኢንጆይ ማድረግ ያለባቸው ነገር ነው ብዬ አስባለሁ። ቻሌንጁንም ኢንጆይ ባይደረግም በቃ ይገባዋል፣ ላሰብኩት ነገር ይገባዋል ብለው ማሰብ መቻል አለባቸው። ምክንያቱም ይሄንን የሚያመሰግኑበት ቀን የሚደርሰው መቼ ነው? ያንን ያሰብኩት ያሰቡትን ነገር ሲያሳኩት ኑሮ ሲያዩ በቃ ይገባው ነበረ ማለት ይጀምራሉ። አሁን እኔ እሱ ነው እየሆነ ያለ። ስለዚህ ማስተላልፎ መልዕክት እሱ ነው። ጊቭ አፕ ማድረግ እንግዲህ በጣም የለም ምርጫ አይደለም። የለም የለም፣ መጽሐፉ ውስጥ ዲክሽነሪስት የለም። በቃ መጓዝ መጓዝ ነው። ይሄ ሀሳቡ በቃ ሴት አርግ ነው። ጎልህን ሴት አርግ ዝም ብለህ ሂድ ነው። አባጣም ጎባጣም ቢኖረው እየተደናቀፍክም እየወደክም እየተነሳህም ያንን አቺቭ ስታደርበት መሄድ ነው፣ ወደፊት ማለት ነው። በጣም ጥሩ በጣም ነው የማመሰግነው፣ ትንሻው እንግዲህ ጊዜን ወስደህ ይህንን ቃለ መጠይቅ ስለሰጠኝ እና ደግሞ በሙዚቃ ሀም ደስተኞች ነን። ሁላችንም አድማጮችም እኔም በጣም አመሰግናለሁ። እኔም በጣም አመሰግናለሁ ፋሲ ስለጋበዝከኝ፣ ኢንተርቪው ስላደረግከኝ በጣም አመሰግናለሁኝ። በስተመጨረሻ አንዲት ነገር እሺ፣ በዚህ ስራ በሙሉ የተሳተፉ በጣም ብዙ ሰዎች ተሳትፈዋል። በዚህ ላይ ከሙዚቀኞቹም ባለፈ በብዙ ነገር ሰፖርት ሲያደርጉኝ የነበሩ ሰዎች አሉ። እንደው እነሱን ሁሉ መጥራት በደንብ ያስፈልጋል መጥራቱ ትንሽ ይከብዳል ብዬ ነው በዛ ስለሚሄዱ ግን እንዲሁ ጀነራሊ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ለአድማጮቼም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ቆንጆ ስራ እየሰራን ያለ ነው። ጥሩ አለ፣ በምን ጠብቁ። ያው አንዳንድ ጊዜ አድማጭን የአድማጭን ጆሮ የሚያከብር አይነት ስራ ለመስራት ነው ተጣጣርን፣ ያለ ነው በጣም ደስለን። እኔ ፐርሶናሊ ያከብራችኋለሁ። ሙዚቀኞቹን በጣም ነው የሚያከብሯችሁ። አብረን የተሻለ ነገር ስታዳምጡት ደስ የሚሏችሁን ነገር ጆሮአችሁን የሚያከብር አይነት ስራ ሰርተን እንመጣለን ብዬ በጣም በሙሉ አፌ መናገር እችላለሁ። ይህን ማለት ፈልጌ ነው። በጣም ደስ ይላል። በጣም በጣም ነው የምናመሰግነው። እንግዲህ ቴንኪ እና መልካም እድል ወደፊት አብረን እንግዲህ ከዚህ ከዋሽንግተን ዲሲ ስቱዲዮ አስራ አራት መልካም ሳምንት እንዲሆንላችሁ መልካም ቅዳሜና እሁድ እንዲሆንላችሁ እንመኛለን። ቪኦኤ አማሪክ ፌስቡክና ትዊተር ፔጃችን ላይ እንዲሁም ሀሽታግ ጋቢና ቪኦኤ እያላችሁ ብትጽፉልን ይደርሰናል። እኛም ደግሞ ምላሹን እናስደምጣለን። እንግዲህ ሰኞ በተመሳሳይ ፕሮግራም እስክንገናኝ ድረስ ደህና ሁኑ። ኢንጆይ ስንቱን አስተዋወስኩት።